ከአንድ ሳምንት በኋላ በሚጠናቀቀው የአውሮፓውያኑ 2015 አፍሪካ ህገ መንግስታዊ ለውጦችንና የስልጣን ሰላማዊ መንገድ መተላለፍን አስተናግዳለች። የአሜሪካ ድምጹ ጂል ክሬግ ከናይሮቢ ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ ይዞታል። የአውሮፓውያኑ አመት 2015 ለአፍሪካ ዲሞክራሲ ውጣ ውረዱ የበዛበት ሆኖ ታይቷል። ናይጄሪያ ባለፈው አመት 2007 የቀድሞ ጄኔራል ሙሐማዱ ቡሃሪ የወቅቱን ፕሬዚደንት ጉድላክ ጆናታንን አሸንፈው ለመጀመሪያ ጊዜ ሥልጣን በሰላማዊና ዲሞክራሲያዊ መንገድ መሸጋገሩን አረጋገጠች። ያ ሕዝባዊ ምርጫም ለአሥራ ስድስት ዓመታት የዘለቀውን የአንድ ፓርቲ የበላይነት አበቃ። በታንዛኒያ ፕሬዚደንቱ ጃካያ ኪኩዌቴ በሕገ መንግሥቱ የተፈቀደላቸውን ሁለት የሥልጣን ዘመን ከጨረሱ በኋላ ሳያንገራግሩ ወረዱ። ጆን ማጉፉሊ በጥቅምት ወር ከተጋጋለ የምረጡኝ ዘመቻ በኋላ አሸንፈው በሰላማዊ መንገድ ተመርጠው ሥልጣን ተረከቡ። የቀድሞው የሕዝባዊ አገልግሎት ሚኒስትሩ ማጉፉሊ ለነጻነት በዓል ማድመቂያ ይወጣ የነበረውን ከፍተኛ ገንዘብ ድህነትን ለመቀነስ ሲሉ ሥነ ሥርዓቱን ሰርዘዋል። በዕለቱ የጽዳት ዘመቻም እንዲካሄድ አድርገዋል። ቤንጂ እንዶሎ የብሔራዊ ልማት ድርጅት መስራችና ዋና ዲሬክተር ናቸው። ስለ አዲሱ ፕሬዝደንት ያላቸውን አስተያየት ሰጥተዋል። ኒው ፕሬዚደንት መጉፉሊ ሂዝ ጀስት ስታርትድ ኦን ኤ ወንደርፉ ወንደርፉ ኖት አዲሱ ፕሬዚዳንት ማጉፉሊ በጣም ደስ በሚያሳይ ተግባር ነው ስራ የጀመሩት። በሙሉ ኃይላቸው በአዎንታዊ ስሜት ብዙ በመናገር ሳይሆን ብዙ በመስራትና በማሳየት ነው ስራ የጀመሩት። ይሄ በተለይ እንደ ኬንያ ላሉ ጎረቤቶችና ሌሎችም የአካባቢ ሀገሮች ጥሩ ምሳሌ ሊሆን የሚችል ነው። ኡጋንዳም ብንወስድ ምርጫ የምታካሄደው ከአንድ ወር ተኩል በኋላ ነው። የተፈራው ግን አልቀረም። ኩሩንዚዛ ኃይል ተጠቅመው ሐምሌ ላይ እንደገና ተመረጡ። ቡሩንዲ ውስጥ የተቀሰቀሰውን ሁከት ሽሽት ሁለት መቶ ሺህ ዜጎች ሀገር ጥለው ተሰደዋል። ዩናይትድ ስቴትስም ድርጊቱን በማውገዝ በትንሹ አራት ከፍተኛ የሀገሪቱ ባለሥልጣናትና የመፈንቅለ መንግሥቱን ባደራጁት መኮንኖች ላይ ማዕቀብ ጥላለች። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤትም በበኩሉ ግድያውንና ሰቆቃ መፈጸሙን አውግዟል። ይህም ሁሉ ሆኖ ግን ሁከቱ አላባራም አፍሪካ ውስጥ ቀጥሏል። ሁከት ዛሬ በደቡብ ሱዳንም አለ። በዚያ በአስር ሺዎች የሚቈጠሩ ተገድለዋል። የእርስ በርስ ውጊያው ከሁለት ዓመት በፊት ከተጀመረ በኋላም ቢያንስ ከሁለት ሚሊዮን በላይ ዜጎች ከቤት ንብረታቸው ተፈናቅለዋል። አሁንም የሁለቱም ማለትም የፕሬዝደንት ሳልቫኪር እና የሽምቅ ተዋጊዎቹ መሪ የሪክ ማቻር ደጋፊዎች የሰላሙን ስምምነት የጣሰው እርሱ ነው በመባባል እርስ በርስ እየተካሰሱ ናቸው። የደቡብ ሱዳኑ የሰላም ስምምነት እስካለፈው ኅዳር መጨረሻ ጊዜያዊ አስተዳደር እንዲመሠረት ጥሪ ቢያቀርብም ተፈጻሚነት አላገኝም። በአዲሱ የሰላም ዕቅድ መሠረት ደግሞ የሽግግር መንግሥቱ እስከ ጥር አጋማሽ ተግባራዊ መሆን አለበት። ወደ ኮንጎ ሪፑብሊክ ስንሸጋገርም ሰላም የለም። የተቃውሞ ሰልፎች ወደ ግጭት አምርተው ጉዳት ደርሷል። ፕሬዝደንቱ ዴኒስ ሳሱን ጌሶ ባለፈው ጥቅምት የፕሬዝደንቶችን የስልጣን ዘመን ከሁለቴ በላይ ለማድረግና የዕድሜ ገደቡንም ከሰባ ከፍ እንዲል የሕገ መንግሥት ማሻሻያ ረፈረንደም አካሂደዋል። በሕዝበ ውሳኔው መሠረት ከጠቅላላው ድምፅ ዘጠና ሁለት ከመቶውን አግኝተው ቢያሸንፉም የዓለም አቀፉን ማኅበረሰብ ታዛቢዎች ግን ጥርጣሬ ውስጥ ከትተዋል። በጎረቤት ኮንጎ ዲሞክራቲክ ሪፑብሊክም ፕሬዝደንቱ ጆዜፍ ካቢላ የፕሬዝደንታዊ ምርጫውን ጊዜ ከፊታችን ኅዳር 2009 በመቀየር የሥልጣን ዘመኑንም ለማራዘም እየሞከሩ መሆናቸው ታውቋል። በሩዋንዳ ፕሬዚደንቱ ፖል ካጋሜ እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ.ም ለሦስተኛ የሥልጣን ዘመንና ከዚያም በኋላ ለተጨማሪ ሁለት ምርጫዎች እንዲወዳደሩ የሚፈቅድላቸውን የሕገ መንግሥት ማሻሻያ ሕዝበ ውሳኔ አካሂደው ከጠቅላላው ድምፅ ዘጠና ስምንት ነጥብ አራቱን በማግኘት አሸንፈዋል። በናይሮቢ ዩኒቨርሲቲ ጥናት የሚያካሂዱት ኤሪክ ማንጋ ግን ይልቅስ አፍሪካ የሚበጃት ዲሞክራሲያዊ ተቋማትን ብትገነባ ነው ሲሉ ይመክራሉ። አፍሪካውያን መጻኢ ዕድላቸውን ከግለ ሰዎች ጋር የማስተሳሰሩን ጉዳይ ቢረሱ የተሻለ ይሆናል። ምንጊዜም ጥሩም ሆነ መጥፎ መሪ ሊያጋጥመን እንደሚችል እሙን ነው። ጠንካራ ተቋም አካሉን ግን ትክክለኛውን አቅጣጫ እንደምንይዝ የታወቀ ነው። የያዝነው 2015 የአውሮፓውያኑ ዓመት እንግዲህ ይህን ይመስላል። 2016 ለአፍሪካ ዲሞክራሲ የተሻለ ሁኔታ እንደሚፈጥር ተስፋ ይደረጋል። በ2016 በትንሹ በዘጠኝ የአፍሪካ ሀገሮች ቁልፍ ምርጫዎች ይካሄዳሉ።